You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Nothalan. Mulu program and date madam at the Michelin Meradat. SBS.com.au <laughs> slash Sam Harry Kirikov New. Doctor Mayenesh Siyum, Victoria, Yetupian, Yisitwich Hebrew. ፕሬዚደንት እንደሚታወቀው የሴቶች ህብረት ከተመሰረተ ከአንድ አመት በላይ ሆኖታል። ወደ ሁለተኛውም እየተቃረበ ነው። ከተመሰረተ ጀምሮ አስመዝግቧቸዋል የሚሏቸው ታላላቅ ስራዎች ምን ምንድን ናቸው? ከእነዚህ ውስጥ እስቲ ዋና ዋና የሚሏቸውን መርጠው ቢነግሩን። ጤና ይስጥልኝ ማርታ። ጊዜ ልስጥልኝ ለቃለ መጠየቁ የኢትዮጵያ ሴቶች ህብረት ከተቋቋመ ጀምሮ ያስመዘገባቸው ከአላማችን አኳያ በአመታችን ስናከብር በአውስትራሊያ የታወቁትን ፕሮፌሰር ፓትሪክ ማጓሪን ጋብዘን የአዌርነስ ለመፍጠር ሞክረናል። በዛ ቀንም ዋናው ድርጅቱ አላማው በፍቅር በመተሳሰብ በእኩልነት ለማግኘት በመካከላችን ያለውን ችግሮች ወደ ኋላ ጥለን ለልጆቻቸው ፍቅር የተመሰረተበት ኅብረተሰብ እንድንፈጥር በመሆኑ በዛን ቀን በጎ አድራጎት የሚያደርጉ ኢትዮጵያኖችን አክኖሎጂ አድርገናል። ሌላው በተለያየ መልኩ አንዳንድ ትሬኒንጎች ሲመጡ ለሴቶችን ለማካተት ሞክር ያለው ሴቶቹ በሚመቻቸው ድርጅቱ ያን አይነት ነገሮች እያደረገ ነው። እንደገና በተለያዩ መንገዶች ችግር ያላቸውን አንዳንድ እናቶች በአቅማችን ለመድረስ እንሞክራለን። ይሄ ድርጅት ሴቶች ለኢትዮጵያ ሴቶች ብቻ ሳይሆን እንደ ማንኛውም እናት እንደ ማንኛውም እህት በሰፊው ችግር ያለበትን ኢትዮጵያ ወገኖቻችንን ለመድረስ ነው ዓላማችን። በተለይ ልጆቻችንን ለማትረፍ በዚህ በድራግ በሰብስታንስ አቢውዝ የሚጠመዱትን ወደዛም ውስጥ እንዳይገቡ ለመከላከል ነው። በተለያዩ በሃይማኖት በዘር እንደገና በፖለቲካ ሳይለዩ ድርጅታችን ብዙ ሴቶችን በማካተት ላይ የብዙ ሴቶች ተሳትፎ እያደረገ ነው። እንደሚታወቀው እንግዲህ በምንኖርበት አውስትራሊያ በተለይ በዚህ በምዕራቡ ዓለም ከመንግስት የሚገኙ እርዳታዎችን ለማግኘት በህብረት ተሰባስቦ መቆሙ አስፈላጊ ነው። በተለይ ደግሞ እዚህ በቪክቶሪያ ውስጥ ሜልበርን ውስጥ እንደምንመለከተው ሴቶችን የተመለከቱ ኢትዮጵያውያኖችን መሰረት ያደረጉ ብዙም ማህበራት የሉም እና ምናልባትም እርስዎ እየመሩት ያለው ማህበር በቅርብ ጊዜ እየታወቀ የመጣ ማህበር ነው። ይህንን መሰረት በማድረግ ከተለያዩ ድርጅቶች ጋር በተለይ ደግሞ ሴቶችን በስልጠና ቢሆን በትምህርትም ቢሆን የተለያዩ እርዳታዎችን ለሴቶች በማቅረብ ደረጃ ከሚሰሩ ድርጅቶች ጋር ተጣምሮ የመስራቱ ሁኔታ ምን ይመስላል? በእርግጥ እንዳልሽው በህብረት መቆሙ ከሌሎች ድርጅቶች ጋር ያለንን ግንኙነት ቢያሻሽለም እኔ ይህ ድርጅት እምነቴ በእርዳታ ላይ የሚቆም ድርጅት እንዲሆን አልፈልግም እኛ ራሳችን ራሳችን እንችለን የምንቀሳቀስበት ሰው በፍቅር እንዲያቆመ የምፈልገው ድርጅት ነው የምፈልገው። ምክንያቱም ብዙ ጊዜ የሆነ ነገር ላይ ሪላይ ካደረስ የገንዘብ እርዳታ እየተባለ ነው ብዙ ጊዜ ድርጅቶች ስማቸው የሚጠፋው። እኔ መጀመሪያ ትልቁ ኢንቨስትመንት የምፈልገው ህዝቡ በፍቅር ራሱ እንዲችል ነው። እኛ ራሳችንን ከርቻን፣ አስርና አምስት ብር ብዙ ለውጥ ላመጣ ይችላል። ዋናው ግን ትልቁ ሰው ዲፈረንስ የሚያመጣው በፍቅር ላይ የተመሰረተ ድርጅት ከሆነ ሌላውም በኔትወርኪንግ ሰዎች ለሚፈልጉት አንዳንድ ነገሮች እውነተኛ ፍቅሩ ካላቸው እንደገ ና በንጹህነት ድርጅቱን የሚያ ከሆነ ራሳችን ራሳችን ማሻሻል እንችላለን ብዬ ነው እምነቴ። በእርግጥ እንዳልሹ በሰው ሀገር እስካለን ድረስ እንደ ማንኛውም ነገር የአድሚኒስትሬሽን ነገሮች ይኖራሉ። መግቢያ መውጫውን ማወቅ አለብን እና እንደዛም ቢሆን እኔ ዋናው እስካሁን የሚታየኝ ነገር ድርጅቱ ራሱን ፋይት የሚያደርግ ድርጅት እንዲሆን ነው የምፈልገው። ሴቶቹ በራሳቸው ሊያስተዳድሩት፣ ሊመሩት፣ ሊረዱት የሚችል ድርጅትን መፍጠር ነው ምንፈልገው። እያሉን ያሉት ኤግዛክትሊ ምክንያቱም አንደኛ ራሱ በራስን በህይወት ሽምራ ራሱ ሰው ላይ ሪላይ የምትሆኝ ከሆነ የትም አትደርሽም። በቀላሉ ልፍርክርክሽ ሊወጣ ይችላል እና እኔ የምፈልገው ሴቶቹ በድርጅቱ አምነውበት፣ ይሄ ድርጅት ለወደፊት ለልጆቻችን አስፈላጊ ይሆናል ብለው ካመኑ እኛ ከመንግስት የሚፈለገው ድጋፍ ያን ያህል ዲፈረንስ ላመጡልን ይችላሉ። ግን ሴቶቹ በዛ ካመኑበት፣ የራሳቸው እምነት በውስጣቸው ካለ ከውጭ የሚመጣውንም ነገር ለውጥ ሊያመቱበት ይችላሉ። ግን ገና ከውጭ የሆነ ነገር እናገኛለን የሚል ተስፋ ላይ የተመሰረተ ድርጅት ከሆነ የትም አይደርስም። ثلاثي امناتي እያንዳንዷ የኢትዮጵያ ሴቶች ህብረት አባል እኔ በዚህ ድርጅት ያምንበታለሁ። ይሄ ድርጅት ለልጆቼ ወደፊት ተስፋ ይሆናል። በመካከላችን ያለውን ዲፈረንስ አቁሞ ህብረተሰቡን ለጥሩ ቦታ ሊያደርስ ይችላል ብለው ካመኑበት ከውጭ የሚመጣውን ነገር ፍሩትፉል ሊሆን ይችላል። በህብረተሰቡ ደረጃ የተሰሚነቱ ሁኔታ ምን ይመስላል? በህብረተሰቡ ዘንድ ምን ያህል ዘልቃችሁ ገብታችኋል? የአባላቱን ቁጥር በመጨመር ደረጃ ምን አይነት ስራዎች እየተሰሩ ነው? እኔ በአሁኑ ሰዓት አባላቱ ድሮ የመጀመሪያ እንደጀመ ለመምመም ጊዜ ብዙ ካምፔን አደርግ ነበር አባላትን ፍለጋ። በአሁኑ ሰዓት የምፈልገውን ያህል አባል አግኝቻለሁ። ከእንግዲህ የሚመጣው ራሱ አምኖበት ገፍቶ አባል መሆን እፈልጋለሁ የሚለውን ነው እንጂ ኑልኝ የሚለውን በአሁኑ ሰዓት አቁሚያለሁ። ምክንያቱም እምነቴ አምስትም ሆነ አስርም ትልቅ ነንበራችን ከሀምሳ አምስት ሙሉ አባላለን አለን። ማዋጭ የከፈሉ አምኖበት በድርጅቱ ራሳቸውን ኮሚቴ ያደረገዋሉ። ቁጥሩን ሳይሆንም ማየው ወገኑን ሊረዳ የሚችል ልጆቹን ወደፊት ሴፍ ለማድረግ የሚችል እህት የእህቶች ህብረት እንዲሆን ነው የምፈልገው ና በዛ መሰረት በአሁኑ ሰዓት ብዙ ሴቶች ወደ ህብረቱ በመምጣት ላይ ናቸው እና የሚያሳዩትም ደግሞ ከመጀመሪያው ፍቅር ያለው እና ኮሚትመንት ያለው አይዞሽ በርቺ፣ ከኋላሽ ነኝ እና ምን እናድርግ በምን ምንም መልኩ ለውጥ እናመጣለን የሚሉ ሴቶች ቁጥር እየበረከቱ ነው። ማህበሩ የወደፊቱ የአጭር ጊዜና የረጅም ጊዜ ተግባራቶቹ ወይም እቅዶቹ ምንድን ናቸው? የማህበሩ የረጅም ጊዜ እቅዱ ወጣቱን በማካተት እና በሜንታል ሄልዝ ላይ ትልቅ ለውጥ ለማምጣት ነው ጥረታችን። እና በሚቀጥለው ቅዳሜ ማለት የማዘርስ ዴይ ኢቭ ትልቅ የራት ዝግጅት አለ። በራት ዝግጅት ላይ ወጣቱን አካተናል። ትምህርታዊ ድራማ አለ። ስለ ራሳችን ህይወት በአሁኑ ሰዓት ወጣቱን በመያዝ ከድራ ውስጥ የወጡ ሁለት ልጆች ቃለ መጠየቅ ይደረግላቸዋል። በሰብስታንስ አቢዩዝ ውስጥ ያሉ ልጆች እንዴት ገባችሁ? በውስጡስ ባላችሁበት ጊዜ ምን ነበር ላይፋችሁ የሚመስለው? ቤተሰብስ በምን መልኩ ድጋፍ ሊሰጣችሁ ይችላል? ወይም ሶሳይቲ ውስጥ በምን መልኩ ድጋፍ ሊሰጣችሁ ይችላል? እና በእንደዚህ አይነት ምክንያቶች ያሳለፉትን ህይወት ታሪክ ከልጆቹ ፓናል አለ። ከዛ በተጨማሪ በየሆስፒታሉ፣ በየእስር ቤቱ፣ በየፉት ስክሬው አካባቢ በችግር ላይ ያሉትን ልጆች ኢንተርቪው እያደረጉ የልጆች ህይወት ምን ይመስላል፣ ከነዚህ ልጆች ኤክስፒሪየንስ ደግሞ ልጆችን እንዴት ነው ሴቭ የምናደርገው፣ ወላጆች ምን ማወቅ አለባቸው፣ ለችግሩ መፍትሄስ ምን ሊሆን ይችላል የሚል ትልቅ ዝግጅት አለ። በዛ ቀን ካለፈው አመት ዝግጅት ባለፈው አመት እናቶችን ብቻ ነበር ማዘርስደ ኢቨንት ላይ እየጋበዝ ነው። በአሁኑ መጣት ግን ቤተሰብ በአጠቃላይ መጥቶ ይህንን ትልቅ ጉባኤ እንዲያዳምጥልን እንፈልጋለን። በተጨማሪ ብዙ ኢንተርቴንመንቶች አሉን፣ ብዙ አይነት ዝግጅት ይካተታል። ብዙን ነገር ልነግርሽ አልችልም፣ ምክንያቱም ላይ ፒፕል ቱካመን ደሲ መምጣትና ማየት አለባቸው ማየት አለባቸው። በጣም ትልቁ ነገር ደግሞ በዚህ ላይ ማስገነዘብ የሚፈልገው ይሄ ድርጅት የቆመው ለገንዘብ አይደለም። ይሄ ድርጅት የቆመው ለፍቅር ህብረተሰቡን፣ ፍቅር ለማስተማር ነው። ይሄ ትልቅ ዝግጅት በነጻ ነው። የሚመጣው ሰው ፍቅርንና አክብሮትን ድጋፍን የሞራል ድጋፍን ብቻ ይዞ የሚመጣውና መጥተው እንደሚደሰቱ በጣም እርግጠኛ ነኝ። ብዙ ለፍተንበታል። በፍቅር ላይ የተመሰረተ ድርጅት ውጤቱን በአጭር ጊዜ እንደሚያዩት እርግጠኛ ነኝ። እንዳየሽው በአመታችን ላይም ትልቅ ዝግጅት ነው ያደረግነው። ያልተጠበቀ አይነት ህብረተሰብ ነው የመጣው። በዚህ ላይ ደግሞ ብዙ ህዝብ ነው የምጠብቀውና ለማንኛውም ኢትዮጵያ ወገኔ አሁንም ጥሪ የማደርግላችሁ ይህ ድርጅት የዘር የሃይማኖት የፖለቲካ ድርጅት አይደለም። ይሄ ሁሉንም ኢትዮጵያዊ ሰላም መስርቶ ልጆቻችንም በወደፊቱ አውስትራሊያ የፍቅር የብሩህ ተስፋ ልጆች ለማድረግ ነው ጥረታችንና እኔ በዚህ አጋጣሚ ለሁሉም ኢትዮጵያ ወገኖቼ ጥሪ የማደርገው ኑና እዩት። የጥሪ ሰአታችን እንዲከበር እፈልጋለሁ። ምክንያቱም በጊዜ መጥታችሁ ረጅሙን ሰአት ተጫውታችሁ ተዝናንታችሁ እንድትሄዱ ስለምንፈልግ ሰአት ብታከብሩልን በጣም ጥሩ ነው። አርፋጆች እየተባልን የሚሰጠንን ስም ብናሻሽል ደስ ይለኛል። ስለዚህ ከቀኑ አምስት ሰአት ስድስት ሄለን ስትሪት አዲያ ዘ ፖሊሽ ኒ በጣም ነው የማመሰግነው ዶክተር እማየነሽ ስዩም በቪክቶሪያ የኢትዮጵያን የሴቶች ህብረት ፕሬዝደንት ስለነበረን ቆይታ በጣም እናመሰግናለን። እንግዲህ እርሶም እንደሚታወቀው እናት ኖት የልጆች እናት ኖት በመጪው እሁድ ለሚከበረው የእናቶች ቀን እንኳን አደረሶ እንላለን። በኤስቢኤስ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል ስም መልካም የእናቶች ቀን ለእርሶም ይሁንሎት። ታንኪ ዩ ላደረግሽልኝ ቃለ ምልልስ በኢትዮጵያ ሴቶች ህብረትና በእኔ ስም እጅግ በጣም አመሰግናለሁ። አንቺም እናት እንደመሆንች መጠን ሀፒ ማዘርስ ዴ ማርታ አመሰግናለሁኝ። መልካም ጊዜ። መልካም መልካም። ቴንክዩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።